የዓለም የፕሬስ ነጻነት ባለፈው የአውሮፓውያን 2016 ዓመተ ምህረት በ13 ዓመታት ውስጥ ባልታየ ደረጃ አሽቆልቁሏል ሲል ጽህፈት ቤቱ ዩናይትድ ስቴትስ የሆነው የሰብአዊ መብቶች ተሟጋች ድርጅት ዛሬ ይፋ ባደረገው ዓመታዊ ሪፖርት አስታውቋል። ይህ የሆነው በትላልቆቹ ዲሞክራሲያዊ ሀገሮች ከምንጊዜውም በከፋ ደረጃ በጋዜጠኞችና በዜና ማሰራጫ ድርጅቶች ላይ በሚደርሰው ዛቻ፣ አምባገነን መንግስታት ጥቃታቸውን እያባባሱ በመምጣታቸው ነው ሲል ፍሪደም ሀውስ ዛሬ ባወጣው የፕሬስ ነጻነት ሪፖርቱ ገልጿል። ዊሊያም ጋሎ እና አይዲ ፍሪዝ ፓትሪክ ያጠናቀሯቸውን ዘገባዎች ቆንጅታ እያቀናጅታ እንደሚከተለው አዘጋጅተዋል እንጂ በሪፖርቶቹ መሰረት አሁንም ቀንደኞቹ የፕሬስ ነጻነት ረጋጮች ባምባገነኑ ገነኑ ኪም ጆንግ ኡን የምትመራዋ ሰሜን ኮሪያ፣ ላለፉት ስድስት ዓመታት በእርስ በርስ ጦርነት እየታመሰች ያለችው ሶሪያና ና የአገር ውስጥ መገናኛ ብዙሀኑን በጠቅላላ ኮሚኒስት ፓርቲው የሚቆጣጠርባት ቻይና ናቸው። በአሁኑ ጊዜ እየታየ ያለው አንድ ለውጥ ግን እንደ ዩናይትድ ስቴትስ ባሉ ዲሞክራሲያዊ ሀገሮችም የፕሬስ ነጻነት እየተጎዳ መምጣቱ ነው ብለዋል የፍሪደም ሀውስ የምርምር ዲሬክተር ጀነፈር ደነም። አንዱ ትልቁና አሳሳቢው ለውጥ ዲሞክራሲ እየተሸረሸረ መሄዱ መሆኑን የገለጹት ተመራማሪዋ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጋዜጠኞችና በዜና አውታሮች ላይ የሚሰነዝሩትን ውረፋ በተለይ ጠቅሰዋል። ይሁንና ስጋቱ ቢኖርም የዩናይትድ ስቴትስ የመናገር ነፃነት እና የሚዲያውም ነፃነት እንደ ተቋም እንደተጠበቀ ነው ብሏል ፍሪደም ሃውስ። በአሁኑ ወቅት የዩናይትድ ስቴትስ ይዞታ በጣም እያሳሰበን ነው፣ ነገር ግን እስካሁን እጅግ የከበደ ጉዳት በፕሬስ ላይ ሲደርስ ወይም ሲፈጸም አላየንም። ይበልጡን የሚያሳስበው ግን ሚስተር ትራምፕ በጋዜጠኞችና በዜና ድርጅቶች ላይ የሚሰነዝሩት ውረፋ በዓለም ዙሪያ ያሉ አምባገነን መሪዎችን ሊያበረታታ የመቻሉ ስጋት መሆኑን ድንበር የለሽ ሪፖርተሮች ቡድንም ትናንት ባወጣው ሪፖርት አስጠንቅቋል። በዓለም ዙሪያ ፖለቲካዊ ጉዳዮች ጠንካራ የሚዲያ ሽፋን የሚያገኙበት፣ የጋዜጠኞች ደህንነት የተረጋገጠበት፣ መንግስት በሚዲያ ስራ እጁን የማይዶልበትና የከፋ የሕግም ሆነ የኢኮኖሚ ጫና በሚዲያ ተቋማትና በባለሙያዎቹ ላይ በማይደርስበት ነጻ ፕሬስ ባለበት ሀገር የሚኖረው ሕዝብ ከዓለም 13 ከመቶ ብቻ ነው ሲል ፍሪደም ሃውስ ዛሬ ባወጣው ሪፖርቱ ዘርዝሯል። ኢትዮጵያ፣ ቱርክና ቬኔዙዌላን በመሳሰሉ ሀገሮች ባለስልጣናት የፖለቲካና የማህበራዊ ተቃውሞ እንቅስቃሴዎችን ሰበብ በማድረግ ነጻ ወይም የተቃዋሚ ደጋፊ የሚሉት ሚዲያ ላይ ጥቃታቸውን ለማባባስ ተጠቅመውበታል ብሏል። የፍሪደም ሃውስ የምርምር ዲሬክተር ጀነፈር ደነም ለቪኦኤ በሰጡት ቃል የኢትዮጵያ የፕሬስ ነፃነት ይዞታ ተባብሷል ብለዋል። እንዳለ መታደል ሆነው አስቀድሞም በከፋ ይዞታ ላይ በነበሩ ሀገሮች ብዙም መሻሻል አላየንም። እንዲያውም የባሰውን ያሽቆለቆሉ እንዳሉ ነው ያስተዋል ነው። በተለይ በምስራቅ አፍሪካ ኢትዮጵያ አንዷ አብይ ምሳሌ ነች። ያለፈው ዓመት ይዞታዋ ከፊተኛው ተባብሷል። በፊት የሚፈጸም የነበረው አድራጎት ከአስቸኳይ ጊዜ አዋጁና ከተቃውሞ እንቅስቃሴዎች ተከትሎ ስርዓት ይዞ የቀጠለ ይመስለኛል። ኮንጎ ዲሞክራሲያዊ ሪፐብሊክና ብሩንዲም ያየነው ይህንኑ ነው። ብዙ ጋዜጠኞች ተሰደዋል። የኢትዮጵያ መሪዎች የጸረ መንግስት ተቃውሞዎቹን ተከትሎ በደነገጉት አስቸኳይ ጊዜ አዋጅ ተጠቅመው የኢንተርኔት ተደራሽነትንና የማህበራዊ መገናኛ ተጠቃሚነትን ለመገደብ ተጠቅመውበታል። በውጭ ሀገር ባሉ ኢትዮጵያውያን የሚካሄዱ ሁለት የቴሌቪዥን ጣቢያዎችን በአሸባሪነት ፈርጀውበታል ሲል ዘርዝሯል ሪፖርቱ። ከሰሃራ በስተግርጌ ካሉት ሀገሮች በታሰሩ ጋዜጠኞች ብዛት ሁለተኛዋ በሆነችው በኢትዮጵያ ለጋዜጠኞች ደህንነት የሚሟገተው ቡድን ሲፒጄ ክትትል መሰረት አስራ ስድስት ጋዜጠኞች እስር ቤት እንዳሉ ነው ፍሪደም ሀውስ የገለጸው። ይህም ኢትዮጵያን በአፍሪካ በታሳሪ ጋዜጠኞች ብዛት የምትመራት ኤርትራ ብቻ እንደሆነችና በዓለም ደረጃ ደግሞ አምስተኛ ሀገር መሆኗን ገልጸዋል።